የአፍሪካ የፍልሰተኞች ፍሰት ገጽታ ብዙውን ጊዜ በትክክል እንደማይገለጽ የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ ያመለክታል። አብዛኞቹ አፍሪካውያን ፍልሰተኞች ባህሮችንና እና ውቅያኖሶችን በብልሹ ጀልባዎች ለማቋረጥ የሚሞክሩ ሳይሆኑ የአፍሪካን ድንበሮች በየብስ የሚሻገሩ ናቸው ይላል ዘገባው። የአሜሪካ ድምጽ ዘጋቢ ሳይመን ማርክስ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። አዳንች ፍስሀዬ ታቀርበዋለች። ስለአፍሪካ ፍልሰተኞች የሚወጡት ዘገባዎች ለዓመታት ያህል ያተኮሩት ብቃት በሌላቸውና በሚንገዳገዱ ብልሹ ጀልባዎች ላይ ታጭቀው በደቡባዊ አውሮፓ ለመድረስ በሚሞክሩት ፍልሰተኞች ላይ ነው። ጠበብት እንደሚሉት እንዲህ አይነቱ የተሳሳተ ገጽታ በፖሊሲዎች ላይ ጎጂ አንድምታ ይኖረዋል። ይህም አብዛኛው የሚመደበው ገንዘብ ከአፍሪካ የመውጣት ፍላጎት በሌላቸው ሰማኒያ ከመቶዎቹ ሳይሆን አፍሪካውያን ፍልሰተኞች የሜዲትራንያን ባህርን አቋርጦ እንዳይገቡባቸው በመከላከል ተግባር ላይ እንዲውል ያደርጋል ማለት እንደሆነ ዘገባው ያወሳል። የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የዓለም አቀፍ የፍልሰት ድርጅት ተወካይ ሞሪን አቺያንግ ያብራራሉ። አፍሪካን አስመልክቶ ያለው የተሳሳተ ትርክት መላ አፍሪካውያንን በሜዲተራንያን ባህር በኩል አውሮፓ ለመግባት የሚሞክሩ አስመስሎ የሚያቀርብ ነው። ይህ እጅግ ከሐቅ የራቀ ግንዛቤ ነው። አብዛኞቹ አፍሪካውያን ፍልሰተኞች በአህጉሪቱ ባሉት ሀገሮች ውስጥ በየብስ በኩል የሚሻገሩ እንጂ ባህርን የሚያቋርጡ አይደሉም። እንዲህ አይነቱ የተሳሳተ አመለካከት ታዲያ የሚያስከትለው አደጋ አለ። ፍልሰትን በሚመለከት የሚወጡት ፖሊሲዎችና ፕሮግራሞች ምናልባትም የበለጠ ትኩረት በሚያስፈልገው በአህጉሪት ውስጥ ባለው የፍልሰተኞች ጉዳይ ላይ እንዳያተኩር ያደርጋል። የአፍሪካ ህብረት ባለፈው መጋቢት ወር በስልሳ አራት ኢትዮጵያውያን ፍልሰተኞች ላይ የደረሰውን አይነት አደጋ ለማስወገድ ሲል ሁለት አበይት ህጎች ማውጣቱ ታውቋል። ስልሳ አራት ኢትዮጵያውያን በህገወጥ መንገድ ወደ ደቡብ አፍሪካ ሲያመሩ ሞዛምቢክ ላይ አንድ የጭነት መኪና ውስጥ በአየር ጦት ታፍኖ መሞታቸው ተገልጿል። የአፍሪካ ሕብረት ያወጣቸው ሕጎች አንደኛው የአፍሪካ አህጉር የነፃ ገበያ ቀጠና የተባለ ሲሆን በመጪው ጥር ወር ገቢራዊ እንደሚሆን ተገልጿል። እቃዎች በአፍሪካ ድንበሮች በኩል በነፃ እንዲዘዋወሩ ይፈቅዳል። ሁለተኛው ሕግ ደግሞ የነፃ እንቅስቃሴ ፕሮቶኮል የተባለ ሲሆን በነፃ የመንቀሳቀስ ፈቃድ ይሰጣል። ይህ ሕግ ሙሉ በሙሉ በተግባር ላይ ሲውል የአፍሪካ ሀገራት ድንበሮችን ለመሻገር ቪዛ ወይም የይለፍ ፈቃድ አያስፈልግም። በኢትዮጵያ የዓለም አቀፍ ፍልሰት ድርጅት ተወካይ ሞሪን አችያንግ ስለ ህጎቹ ዓላማ ገልጸዋል። የእነዚህ ሁለት አበይት የአፍሪካ ህብረት ውሳኔዎች አላማ አፍሪካን ወደ አህጉራዊ ውህደት ለመግፋት ነው። ይህን ማድረግ የሚቻለውም እቃዎችና ሰዎች በአህጉሪቱ በነጻ እንዲንቀሳቀሱ በመፍቀድ ነው። በአሁኑ ወቅት አብዛኞቹ አፍሪካውያን ከአንድ የአፍሪካ ሀገር ወደ ሌላ ለመዘዋወር ቪዛ ያስፈልጋቸዋል። የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ እንደሚለው በአህጉሪቱ ያለው የፍልሰት ሁኔታ ለጋሽ ሀገሮች የሚፈልጉትን የሳህል ሀገሮች ድንበርን መዝጋት የመሳሰሉትን በመፈጸም ላይ ከማትኮር ይልቅ በአህጉሪቱ ፍላጎት ላይ ማትኮር እንደሚያስፈልግ አስገንዝበዋል። ፖሊሲዎች በሚገባው ቦታ ላይ እንዲውሉ እና በበለጠ ጠቃሚ እንዲሆኑ ለማስቻል የአውሮፓና የአፍሪካ ሀገሮች ስለ ፍልሰት አህዞች መረጃ መለዋወጥ ግድ ይላል። የአፍሪካ ህብረት የሥራ የፍልሰትና የማህበራዊ ጉዳይ ክፍል ኃላፊ ሳቤሎ እምቦካዚ ስለ ፍልሰት ጉዳይ ፖሊሲ የሚያወጡት ክፍሎች ለፍልሰት ምክንያት ለሆኑት ስርዓትነትን ለመሳሰሉት መፍትሄ በማግኘት ላይ ቢያተኩሩ የተሻለ ይሆናል ይላሉ። ከፍልሰተኞቹ ወደ አሜሪካና አውሮፓ ለመሄድ የሚፈልጉት በጣም ጥቂቶች ናቸው በአፍሪካ አገሮች መካከል ካለው የፍልሰት ሁኔታ ጋር ሲነጻጸር ጥቂቶች ናቸው። በማደግ ላይ ባለችው አፍሪካ ትኩረት ማግኘት ያለበት ይህ ነው። ስለ ፍልሰት ጉዳይ የወጣው ዘገባ በህገወጥ መንገድ ስለሚደረገው ፍልሰት ብዙም መረጃ እንደሌለ ገልጿል። ነገር ግን በተገኙ ተሐዞች መሰረት አብዛኞቹ ወደ አውሮፓ የሚካሄዱ ፍልሰቶች በህጋዊ መንገድ የተደረጉ መሆናቸውን የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት ዘገባ አስገንዝቧል።